የኦሮሚያ ክልል መንግስት የዛሬ ዓመት ግድም መስከረም 22 ዓመተ ምሕረት በኢሬቻ ክብረ በዓል ወቅት የሞቱትን ሰዎች ለማስታወስ ያሰራውን ሀውልት ባሳለፍነው እሁድ አስመርቋል። የሀውልቱ በመንግስት ተሰርቶ መመረቅ በማህበራዊ መገናኛ አውታሮች አግራሞትን አጭሮ ቁጣንም አስነስቷል። በሌላ መልኩ መንግስት የ2010 አዲስ ዓመትን ለ10 ቀናት በዘለቀ ጊዜ የአቀባበል ዝግጅት ለማድረግ መወሰኑም ሌላ ጥያቄ አጭሯል። አብራችን ቆዩም። ሰሞኑን የማህበራዊ መገናኛ አውታሮች አብይ መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል የዛሬ ዓመት ግድም በኢሬቻ ክብረ በዓል ወቅት የሞቱትን ሰዎች ለማስታወስ በሚል ደብረ ዘይት ወይንም ቢሾፍቱ ከተማ ውስጥ በመንግስት ተሰርቶ የተመረቀው ሀውልት ይገኝበታል። ሀውልቱ ላይ መታሰቢያነቱ በድንገተኛ ሞት ህይወታቸውን ላጡ ሰዎች የሚል ጽሑፍም ይገኝበታል። በተለይ በድንገተኛ የሚለው ቃል በበርካቶች ዘንድ ተቃውሞ አጭሯል። በሀውልቱ ምረቃ ወቅት በመንግስት የመገናኛ አውታሮች የቀረቡ ዘገባዎች በተወሰኑ አካላት አነሳሽነት ምክንያት በተከሰተ ግርግርና መረጋገጥ ዜጎች ህይወታቸውን አጥተዋል ሲሉም አትቷል። እዝራ በረከት በፌስቡክ በሰጠው አስተያየት የኢሬቻ እልቂት ሰለባዎችና ቤተሰቦቻቸው የሚፈልጉት ገዳዮቻቸውና አስገዳዮቻቸው ለፍርድ እንዲቀርቡና ለተጎጂ ቤተሰቦች የህይወት ካሳ መንግስት እንዲከፍል እንጂ ሀውልት አይደለም። ያለ ፍትህ መታሰቢያ የለም ሲል ተቃውሞውን አስፍሯል። ሰላሚና በበኩሏ ኢሬቻ ላይ ያለቁትን ወንድም እህቶቻችንን ዛሬ ነገም በጥልቅ አዘን እናስባቸዋለን ብላለች። አልሚ አልማስ ደግሞ ኢሬቻ ላይ የሞቱት ሰዎች ያለቁት በድንገተኛ የተፈጥሮ አደጋ በመሬት መንቀጥቀጥ ወይም ከሰማይ በወረደ መብረቅ ነበር እንዴ ስትል አጠይቃለች። ዛሬ ደግሞ ለኢሬቻ ሰማዕታት መታሰቢያ ሐውልት ገንብቼ ልመርቅ ነው እያለል ነው የጉድ አገር ሲል አግራሞቱን በትዊተር የማኅበራዊ መገናኛ አውታሪያ ሰፈረው። አብዲ ለሚሳ ነው ወዳጁ ተኮር በፌስቡክ ያሰፈረው አስተያየት እንዲህ ይነበባል። ሞቱ ድንገተኛ ነው፣ አሟሟቱ ግን እግዚአብሔርና መንግሥት ይወቁት። ታሪኩ ተሾመ በበኩሉ ጅራፍ ራሱ ገርፎ ራሱ ይጮዋል ብሏል። ከኢትዮጵያ በዋትስአፕ ከደረሱ መልእክቶች መካከል ደግሞ የኔ አስተያየት ራሱ ገድሎ ወይም ለሞታቸው ምክንያት ሆኖ ሲያበቃ ሐውልት መስራት ቀልድ ፌዝ ነው የሚል አስተያየት ይገኝበታል። የሐውልቱ መመረቅን በተመለከተ በዋትስአፕ የድምፅ መልእክትም ደርሶናል። ድፍረት ነው። ድፍረት ነው ይሄ ወያኔ ድፍረት ነው። እኔ በኩል በጣም ነው የሚያሳዝነው፣ በጣም ነው ያዘንኩት፣ በጣም ያሳዝናል። ራሱ ገሎ ራሱ ገሎ ራሱ መታሰቢያ ሐውልት ብሎ በጣም ንቀት ነው ይሄ ድፍረት ነው። ኦሮሞ ላይ ያለ ንቀት ነው ይሄ። ሐውልቱ ባሳለፍ ነው እሁድ ሲመረቅ በስነ ስርዓቱ ላይ የክልሉ ፕሬዚዳንት አቶ ለማ መገርሳን ጨምሮ የተለያዩ ባለስልጣናት መገኘታቸው ተዘግቧል። አድማጮች አሁን ደግሞ ወደ ሁለተኛው ርዕሰ ጉዳያችን እንሻገር። መጪው ዘመን የኢትዮጵያ ከፍታ ነው በሚል መሪ ቃል መንግስት አዲሱን የ2010 ዓመት ከወዲሁ ለመቀበል ልዩ ዝግጅት መጀመሩን ይፋ አድርጓል። የአዲስ ዓመት አቀባበል ልዩ ዝግጅቱ ከዛሬ እንደሚጀምርም አዘጋጆቹ ይፋ አድርጓል። አዲስ ዓመት እስኪ ጠባ ድረስ ያሉት ቀናት ዛሬን ጨምሮ የተለያየ ስያሜም ተሰጥቷቸዋል። የዛሬ ዕለት የፍቅር ቀን በሚል ነው የተሰየመው። የኢትዮጵያን 13 ወራት ልዩ ቀናት ማክበሩ ጥሩ ነው ሲል በእንግሊዝ ኛ የዲዎች ቬሌ ፌስቡክ ገጽ ላይ አስተያየቱን ያሰፈረው ጤናው ፈንታው ነው። አዲሱ ጌትነት ከጤናው በተቃራኒ ጥላቻን ለአርባ ዓመት ሰብኮ ፍቅርን በአስር ቀን መጠበቅ ከሞኝነት ውጪ ምን ይሉታል ብሏል። ካሳሁን ተስፋዬ አሜን ሰላም ያድርገው የሚል አጠር ያለ አስተያየት ሲሰጥ በላይ አድማስ በበኩሉ ስንት ወላጅ አልባ የጎዳና ተዳዳሪዎችን የባለእለት መርዳት እየተቻለ የህዝብ ሀብት በሰበብ ወጪ አድርጎ ለመብላት የታሰበ ሴራ ስለሆነ ይመቻቸው፣ ይህ ጊዜ እስኪ ጥላቸው ድረስ ብሏል። እንኳን አደረሳችሁም የኪዳነ ከበደ አጠር ያለ መልእክት ነው። በዋትሳፕ ከተላኩልን የጽሑፍና የድምፅ መልእክቶች መካከል ዘለግ ያለ አስተያየት ከዩናይትድ ስቴትስ ደርሶናል። ስምንት ሚሊዮን ህዝብ ተርቦ ለእነሱ አስቸኳይ ምግብ እርዳታ እያስፈለገ የአዲስ ዓመትንና የብሔር ብሔረሰብ ቀን እና አከብራለን በሚል እጅግ በርካታ ሚሊዮን ብሮችን ማባከን አስፈላጊ መስሎ አይታየኝም፣ የሚለው የዩናይትድ ስቴትሱ አድማጫችን አስተያየት፣ አዲስ ዓመትን ህዝብ መንግስት ባያስገድደውም እንደ አቅሙ ያከብሯል። የህዝብን በዓል ለፕሮፓጋንዳ መጠቀም እንደ ዘርፊያ ነው የሚቆጠረው በማለት ይጠናቀቃል። ያሳዝናል። ህዝብ እየተራበ እነሱ ምክንያት ፈልገው ይደግሳሉ። ከሳውዲ አረቢያ በዋትሳፕ የደረሰ መልእክት ነው። ይህንኑ ርዕሰ ጉዳይ አስመልክቶ በዋትሳፕ ወደ ደረሱን የድምፅ መልእክቶች እንሻገር። ዛሬ በኢትዮጵያ ውስጥ ባለው ረሃብ ብዙ ሚሊዮን የሚቆጠሩ ህዝቦቻችን በረሃብ እያለቁ ነው ያሉት ወደ ሶማሊያ ብትሄድ ኦሮሚያ ብትሄድ ደቡብ ብትሄድ አፋር ብትሄድ በሁሉም በየቦታው ረሃብ ኢትዮጵያ ውስጥ ሆኗል ምን አለ እሱ በሻራተን አዲስ ለለ አስር ቀናት እዛ መዝናኑበት ገንዘብ ላይ ይሄ በረሃብ ለሚያልቀው ህዝባችን ስንዴ ገዝቶ ቢያከፋፍሉ በጣም ጥሩ ነበር እና ያው የመንግስታችን እንግዲህ ውጤት ይህ ነው በአንድ በኩል ድል ያለ ድግስ እያለ ያወራሉ በአንድ በኩል ደግሞ በሻራተን አዲስ ላይ ዝግጅትን አድርገው ይበላል ይጠጣል ታች በኩል ያሉ ወገኖቻችን ቆሎ አጥተው በጾም እያደሩ እያለቁ ባሉበት ሰዓት አመራሮቻችን እንግዲህ እንዲህ ናቸው። ምን ይደረግ። ህጎች ተግባራዊ የሚሆኑት በዝቅተኛ ሰዎች ለመሆኑን ተረድናልና ምንም ማድረግ አንችልም። ይህ ብሉ ይጠጡ ብለናል። ዘካርያስ ሳለሚካኤል ከዳውሮ ዞን ተርጫ። ሰላም ዶቼቬሌዎች፣ እንዴት ናችሁ? ሰላም ናችሁ? ስለ አስተያየት ለመስጠት ነበረ አሁን በተለይ በፌስቡክ ገጻችሁ ላይ ያየሁትን የአዲስ ዓመት በዓል አከባበርን የኢትዮጵያ መንግስት ሊያከብር እንደሆነ እና ከነገና ለዚህም ተብሎ ትልልቅ ፕሮግራሞች እንደተዘጋጁ ዝግጅት እንደተደረገበት ይሄ ደግሞ አሁን ካለው ከንትን አንጻር የፖለቲካዊ ትኩረትን ለማግኘትና እና የህዝቡ ህዝቡ ላይ እየተፈጠረ ያለውን ጥሩ ያልሆነ ስሜትን ወደ ራሳቸው መስመር ውስጥ ለማስገባት ያለመና ያቀደ ነው። ይሄ ምንም ሳይታለም የተፈታ ጉዳይ ነው። ግን አሁን በጣም የሚያሳዝነው በዚህ ወቅት ላይ ተሆኖ ብዙ ህዝቡ በጣም በብዙ ነገሮች በኑሮ ውድነት፣ እንዲሁም ከእንደገና ከስራ ማጣት፣ ግብር ከሚችለው በላይ ከተጫነበት ጫና አንጻር በጣም ብዙ ሮሮ በሚያሰማበት ጊዜ እንደዚህ አይነት ወጪዎች ወጥተው የእነሱን የፖለቲካ ፕሮፓጋንዳ ለማራመድ ሲባል የሰሩት ስራና ሴራቸው ነው። ይህም ደግሞ ሁሉም የሚገነዘበው ነው። አሁን ባለን መረጃ እናንተን በውጪ የዶላር እጥረት እንኳን አሁን በጥቁር ገበያ እንኳን ዶላር እየተሸጠ ያለው ሰላሳ ብር አካባቢ ነው እና ይህንን ይህንን ስናይ ትልቅ የሀገሪቷን ውድቀት አሁን ያለው ያገዛዝ በጣም ትልቅ ውድቀት እያመጣብን ነው። እና ህዝቡም ምን እንደነካው አላቅም ያ ችግርን ይዞ ዝም ብሎ ቁጭ ማለቱ መፍትሄ ሆኖ እንደኔ አይታየኝም። በእርግጥ ወደ ሌላም ነገር ቢገባ ያው የሰው ህይወትም ምንም መጥፋት ይኖራል። ግን በጣም ጫናው በጣም እየበዛ መምጣቱን የሚያሳይ ነገር ነው። እና ይሄ የኔ አስተያየት ነው። አድማጮች ሁለት አበይት ርዕሰ ጉዳዮችን ያስቃኘው የማህበራዊ መገናኛ አውታሮች ቅኝት መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።